መጽሐፈ ዜና መዋዕል ካልዕ ምዕራፍ ሃያ ስድስት የይሁዳም ሕዝብ ሁሉ የአሥራ ስድስት ዓመት ጎልማሳ የነበረውን ኦዝያንን ወስደው በአባቱ በአሜስያስ ፋንታ አነገሡት። ንጉሡም ከአባቶቹ ጋር ከአንቀላፋ በኋላ ኦዝያን ኤላትን ሠራ፣ ወደ ይሁዳም መለሳት። ኦዝያንም መንገሥ በጀመረ ጊዜ የአሥራ ስድስት ዓመት ጎልማሳ ነበር። በኢየሩሳሌም አምሳ ሁለት ዓመት ነገሠ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱም አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርንም መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ወጥቶም ከፍልስጥኤማውያን ጋር ተዋጋ። የጌትንና የየብናን የአዛጦንንም ቅጥር አፈረሰ። በአዛጦንና በፍልስጥኤማውያንም አገር ከተሞችን ሠራ። እግዚአብሔርም በፍልስጥኤማውያንና በጉር በዓል በሚኖሩ አረባውያን በአሞናውያንም ላይ ረዳው። አሞናውያንም ለኦዚያን ገበሩ። እጅግም በርትቶ ነበርና ዝናው እስከ ግብጽ መግቢያ ድረስ ተሰማ። ኦዚያንም በኢየሩሳሌም በማዕዘኑ በር እና በሸለቆው በር በቅጥሩም በዞረበት ማዕዘን አጠገብ ግንቦችን ሠርቶ መሸጋቸው። ብዙም እንስሶች ነበሩትና በምድረ በዳውና በቈላው በደጋውም ግንብ ሠራ። ብዙ ጉድጓድም ማሰ። ደግሞም እርሻ ይወድድ ነበርና በተራራማውና በፍሬያማው ስፍራ አራሾችና አትክልቶች ነበሩት። ደግሞም ለዖዝያን በሠራዊት ውስጥ ሰልፈኞች ነበሩት በንጉሡ አለቃ በሐናንያ ትእዛዝ በአለቃው በመዕሤያና በጸሐፊው በኢኤል እጅ እንደተቈጠሩ ወደ ሰልፍ በየቁጥራቸው ይወጡ ነበር። የአባቶቻቸውን ቤቶች አለቆች የጽኑዓን ያላኑ ቁጥር ሁሉ ሁለት ሺህ ስድስት መቶ ነበር። ንጉሡንም በጠላቱ ላይ ያግዝ ዘንድ በታላቅ ኃይል ወደ ሰልፍ የሚወጣ ከእጃቸው በታች የነበረ ሰራዊት ሦስት መቶ ሰባት ሺህ አምስት መቶ ነበር። ዖዝያንም ለጭፍራው ሁሉ ጋሻና ጦር ራስ ቁርና ጥሩር ቀስትና የሚወነጭፉትን ድንጋይ አዘጋጀላቸው። በኢየሩሳሌምም በብልሃተኞች እጅ የተሠሩትን በግንብና በቅጥር ላይ የሚኖሩትን ፍላጻና መርግ የሚወረውርባቸውን መሣሪያዎች አደረገ። እስኪ በረታም ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ድረስ ተሰማ። ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ። አምላኩንም እግዚአብሔርን በደለ። ወደ መቅደስ ገብቶ በዕጣን መሠዊያ ላይ አጠነ። ካህኑም አዛሪያስ ከእርሱ ጋር ጽኑዓን የነበሩ ሰማንያ የእግዚአብሔር ካህናት ተከትለው ገቡ። ንጉሡንም ኦዚያንን እየተቃወሙ ኦዚያን ሆይ፣ ዕጣን ማጠን የተቀደሱትን የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ለአንተ አይገባህም በድለሃልና ከመቅደሱ ውጣ ከአምላክም ከእግዚአብሔር ዘንድ ክብር አይሆንልህም አሉት። ኦዚያንም ተቈጣ፣ የሚያጥንበትንም ጥና በእጁ ነበር። ካህናቱንም በተቈጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሠዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። ታላቁም ካህን አዛርያስ ካህናቱም ሁሉ ተመለከቱት፣ እነሆም በግንባሩ ላይ ለምጽ ነበር። ፈጥነውም አባረሩት፣ እርሱም ደግሞ እግዚአብሔር ቀሥፎት ነበርና ይወጣ ዘንድ ቸኰለ። ንጉሡም ኦዚያን እስኪሞት ድረስ ለምጻም ነበር። ለምጻምም ሆኖ ከእግዚአብሔር ቤት ተቈርጠዋልና በተለየ ቤት ይቀመጥ ነበር። ልጁም ኢዮአታም በንጉሡ ቤት ላይ ሆኖ በምድሩ ሕዝብ ላይ ይፈርድ ነበር። የቀረውንም የፊተኛውንና የኋለኛውን የኦዚያንን ነገር ነቢዩ የአሞጽ ልጅ ኢሳይያስ ጽፎታል። ኦዚያንም ከአባቶቹ ጋር አንቀላፋ ለምጻም ነው ብለው ከአባቶቹ ጋር በነገሥታቱ መቃብር እርሻ ውስጥ ቀበሩት። ልጁም ኢዮአታም በእርሱ ፈንታ ነገሠ።